የእነዚህ ጫግላ ዜጎች መብቶች መከበር ግድ ይላል። በሚሊዮን የሚቆጠሩ በጉልበት ሥራ የሚበዘበዙ እና በተለያዩ መልኩ ለጥቃት የሚጋለጡ ናቸው። ይህንን ለማስቆም ከባለድርሻ አካላት ጋር ዩኒሴፍ አብሮ እንደሚሠራ የንቃት ዘመጃ በጎንደር ከተማ በፎቶግራፎች፣ በስዕሎች፣ በመድረክ አሳታፊነትና በታላቁ እሩጫ ተከናውነዋል። ሴት ልጅ ትማራለች እንጂ አትዳርም በሚል መሪ ቃል የተከናወነ ነው። ይህንንም የዩኒሴፍ ዳይሬክተሯ ጂሊያን ሜልሶፕ ከመድረክ ያሰሙት የፎቶግራፎች የስዕሎች አውደ ራእይ የውይይቱ መድረክ ህብረተሰቡን በማነቃቃት እና ታላቁ የኢትዮጵያ ሩጫ የተካሄደው ሴት ልጃገረዶች ንቃት እንዲኖራቸው ለማድረግ የመነሻሻ አውደ ራእይ በጎንደር ከተማ የተዘጋጁ ናቸው። በተባበሩት መንግሥታት ዓለም አቀፍ የምዕተ ዓመቱ የልማት እቅድ በመ የነጻረ ቃሉ ኤምዲጂ ምን ያህል በርዕሱ ዙሪያ ዩኒሴፍ አሟልቷል ላልኳቸው፣ በእኛ በዩኒሴፍ እይታ በኩል ልጃገረዶችን እና ሴቶችን በሚመለከት በተገኘው ግሩም የሆነ ውጤት ደስተኞች ነን። እንደምታውቁት ሁሉ የሕፃናት ሞትን በመቀነስ አኳያ ከተቀመጠው ከፕሮግራሙ የጊዜ ገደብ ኢትዮጵያ በሶስት ዓመት ቀደም ብላ አከናውናለች። እንዲሁም በመጠጥ ውሃ አቅርቦት በኩልም እያሟላች ያለበት ሁኔታ ነው ያለው። ዩኒሴፍ የሚኮራባቸው እነዚህ ሁለቱ ተግባራት ናቸው። ዩኒሴፍ በክፍለ ሀገሩ የተለያዩ አካባቢዎች ተመሳሳይ ድርጊቶች ስለሚፈ ሲፈጸሙ ምስክርነታቸውን ሊያካፍሉ ከመጡት ውስጥ ከብት ያው በግ ምናምን የሚጠብቅላቸው ሌላ ልጅ ስለሌለን ይህን ከብትና በግ ጠባቂ አደረጉኝና አስቀሩኝ። ከዛ በ13 ዓመት ሁለተኛ መዳር ፈለጉ። ሰማሁ። ስሰማ አይቻልም አልዳርም ስላቸው ትዳር ያለሽ ግድ ነው አሉኝ። እንዳጋጣሚ ሹፌር ወንድም አለኝ። እሱም አይቻልም አላቸው። እልቅ ትምህርት አስገቧት እንደዚህ ብትቀራ አታሳዝናችሁም ወይ ትምህርት ትግባ አላቸው። እነሱ አሁንም ፈቃደኛ አልሆኑልኝም። ግን በቃ በጣም ቆጨኝ። ጓደኞቼ ሁሉ ማንበብ መጻፍ ችለው እኔ ማንበብ መጻፍ አልቻለሁ። ስለዚህ እንደቀሰኝን በሚባል ቀበሌ ይሄድኩኝና ደብተርና እስክሪብቶን ከራሴ ብር ሄጄ ገዝቼ መጣሁ። ተመዘገብ፣ ተዚያ ላይ ትምህርቴን ቀጠልኩ ደረጃ እያስ ሁለተኛ ደረጃ ወጣሁ። እነሱም ያው ውጤት ከፍተኛ ስለሆነ ከዚያ በላይ እንዲሰዱኝም ፈቃደኛ ሆኑ። እኔም ተበረታተው አሁን አንደኛና ሁለተኛ እየወጣሁ እስከዛሬ ትምህርትን እየቀጠሩ የስድስተኛ ክፍል ተማሪ ሆኛለሁ። ከእንግዲህም እቀጥልበታለሁ። እንደ እኔ እንዳይሆኑ ሌሎችንም አበረታታለሁ። ወይዘሮ ዘምዘም ሽኩር በዩኒሴፍ ውስጥ የማህበረሰብ ንቅናቄ የቡድን መሪ ናቸው። ካካበቱት ልምድ በመነሳት እንቅስቃሴ ነው፣ ዘመቻ ነው ማለት ነው። ይሄም የሚሆነው ምንድን ነው? የማህበረሰቡን አመለካከት እንዲቀየር ለማድረግ መረጃዎችን የመስጠት ለትልቁ ፕሮግራም ለትልቁ ዓላማ ልጃገረዶችን የማብቃት ያለ ዕድሜ ጋብቻ እንዲቀርብ ከማድረግ ጋር የተያያዘ ፕሮግራም ነው ማለት ነው። አቤላ መለስ ትባላለች። በኖርዌይ ተወልዳ ያደገች አርቲስት ሙዚቀኛ፣ ስለ ሴት ልጆች ባወጣችው ዘፈን የህዝብ ቀልብን ይሳበች ናት። ዩኒሴፍ አምባሳደር ተብላለች። ኢንግሊሽ የዓለም ቋንቋ ነውና ስለዛ በኢንግሊሽ ነው አሉኝም ዘፈኖች በአማርኛ ትንሽ ሚክስ ያረኩት እና ዝን ሀፒ ብርዝዴይዝ የሚባል ለእናቶች በወሊድ ምክንያት የሚሞቱት እሱን ለማስቆም ፈንድሬዚንግ ነበረ እና ቲቪ ላይ አይቶኝ ኮንታክት አድርጎኝ መስራት ይቻለሻ አንድ ዘፈን ስለዚህ ጠየቀኝና ሰራው። ለዚሁ ከተዘጋጀው ስርዓት በታላቁ የሩጫ ወቅት ከተሳታፊዎች የጎንደር ነዋሪዎች ሴት ልጅ ትማራለች እንጂ አትዳርም። የረጥነው ሩጫ በጣም አስደስቶን እንዲሁ በየአመቱ እንዲቀጥልልን ስንል ነው። አመሰግናል። ጌታቸው ትላሌ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ